የወጣቶች ዓለም የክርስቲያን ዲሞክራቶች ሕብረት ፓርቲ በመጻሩ ሲዲዩ በጀርመን ርዕሰ ከተማ በርሊን ከተማ በሚገኝ አንድ ጥንታዊ አዳራሽ ውስጥ በዘመናዊ ቴክኖሎጂ ታግዞ የምርጫ ዘመቻውን ያካሂዳል። በጣም ዘመናዊና ሁሉም ነገር ግልጽ ነው ትላለች። ቺኔ ቱርነር በወረቀት የተሞላውን ክፍል ፍላጎት አድሮባት በትኩረት የምትመለከተው የበርሊን ከተማ ነዋሪዋ። ቱርነር ከጥቂት ወራት በፊት ነው 18 ዓመት የሞላት። እንደ ሌሎች 3 ሚሊዮን የሚጠጉ ወጣቶች ዘንድሮ ከሁለት ቀናት በኋላ በሚካሄደው ምርጫ ለመጀመሪያ ጊዜ እንድትመርጥ የምርጫ መጥሪያ ደርሷታል። ጥያቄው ማንን ነው የምትመርጠው የሚለው ነው። ወጣቷ እንደምትለው በግል የሚሆን በትምህርት ቤት የፖለቲካ ነገር ከዚህ በፊት አሳስቧት አያውቅም። ፊንድ ስ ሰውን በ17ና 18 ዓመት ለመምረጥ መሄድ መቻል ከባድ ይመስለኛል። በአካባቢ ካሉት ለምሳሌ ወላጆች፣ ጓደኞች ወይም ቤተሰብ አስተያየት ተጽዕኖ ነፃ ሆኖ እዛ ሄዶ ቆሞ ማንን እንደሚመርጥ ማወቁ ከባድ ነው። እንደ ወጣቷ የሚያስቡት በርካታ ናቸው። ስለሆነም በመጨረሻ ወደ ምርጫ ጣቢያ ከመሄድ ይቆጠባሉ። የጀርመንን ፖለቲካ የሚያራምዱት እድሜያቸው በሀምሳና ሰባዎቹ መካከል የሚገኙት ሰዎች ናቸው ይላሉ ፕሮፌሰር ክላውስ ሁሌርማን። በወጣቶች ላይ ጥናት ከሚያደርጉ ታዋቂ ምሁሮች አንዱ ናቸው። ፖለቲካው በአግባቡ እየተራመደ ነው ብለው ያምናሉ። ከርቀት ሆነውም ቢሆን የሚመለከቷቸው የፖለቲካ ፓርቲዎች ስራቸውን እየሰሩ እንደሆነ ያያሉ። ሀገር ያስተዳድራሉ ፓርቲዎቹ ውስጥ ያሉት በእድሜ ገፋ ያሉ ሰዎች እንደሆኑ ይታዘባሉ። ይህም ሀቅ ነው። የፖለቲካ ፓርቲዎቹ አባላት አማካኝ እድሜ በስልሳዎቹ ውስጥ ይገኛል። ይህም በምርጫ ላይ ይስተዋላል። በሃምሳዎቹ ዕድሜ ክልል የሚገኙት ጀርመናውያን ምርጫ ሲሄዱ፣ ወጣት መራጮች ግን ራሳቸውን ያገላሉ። ይህም የሚሆነው እንደ የማህበራዊ ሳይንስ ምሁር ሁሌርማን ማብራሪያ ወጣቱ በአግባቡ ያለውን ሚና ባለማወቁ ነው። ብዙውን ጊዜ ወጣት መራጮች በድምፃቸው ምን ያህል የፖለቲካ ለውጥ ሊያመጡ እንደሚችሉ አያውቁም። ለዚህም ብሪታንያ ከአውሮፓ ህብረት ትውጣ አትውጣ ሲባል የተካሄደው ህዝበ ውሳኔ በምሳሌነት ሊጠቀስ ይችላል። ብሪታንያ የአውሮፓ ህብረት አባል ሆና እንድትቆይ ይፈልግ የነበረው አብዛኛው ወጣት ድምፁን ባለመስጠቱ የትላልቆቹ ውሳኔ ጸድቋል። ይህ ውሳኔም ጀርመናውያን ወጣቶች ጉዳዩን በጥሞና እንዲያስቡበት በር ከፍቷል ይላሉ ሁሬልማን። ምንም ቢሆን በመቶዎች የሚቆጠሩ ወጣቶች ናቸው። ለእኔ ይሄ አስገራሚ ነው። ምክንያቱም ከዚህ በፊት ከነበረው የተለየ ስለሆነ ዘላቂነት ይኑረው ወይስ እንደ ማዕበል መጥቶ ይመለሳል? ወደፊት የሚታይ ይሆናል። ለበርካታ አዲስ መራጮች ጥያቄው ጨርሶ ምርጫ ሄዳለው ወይ የሚለው ሳይሆን የትኛውን ፓርቲና መሪ ልምረጥ በሆነበት በአሁኑ ሰዓት የፖለቲካውንም ዓለም አስቀድመው የተቀላቀሉ ጥቂት ወጣቶች አልጠፉም። ምንም እንኳን አማካዩ የፖለቲካ አባላት ዕድሜ በስልሳዎቹ ውስጥ ቢገኝም የ19 ዓመቷ ሉዊዘ ሀትንዶርፍ ካለፈው ዓመት አንስቶ ለአረንጓዴው ፓርቲ ትሳተፋለች። ከዚህ ዓመት አንስቶም የፖለቲካው አባል ሆናለች። ለሌሎች ወጣቶች አሰልች የሆነው ፖለቲካን እሷ እንደ ድል ነው የምታየው። ምክር ቤታዊ ዴሞክራሲ ያለበት ሀገር ነው የምንኖረው፣ የተለያዩ ፓርቲዎች አሉን። ስለዚህ የፓርቲው አካል ሆኖ መገኘቱን መርጫለሁ ምክንያቱም አባልነት ፖለቲካዊ ተጽዕኖ ለመፍጠር ቀጥተኛው መንገድ ስለሆነ ሉዊዘ ሀትንዶርፍ በእድሜዋ የሚገኙ ወጣቶች አብዛኛውን ጊዜ ምንም ለውጥ አያመጣም የሚል አስተያየት ቢሰነዝሩም በአጠቃላይ የኔ ትውልድ ፖለቲካው ያሳስበዋል ትላለች። በከፍተኛ ተቋም የሕግ ተማሪም የሆነችው ወጣት ለመጀመሪያ ጊዜ እሁድ በሚካሄደው አጠቃላይ ምርጫ ድምጿን ትሰጣለች። ከ ሰላሳ እድሜ በታች ያሉ ወጣቶች የፖለቲካውን ዓለም መቀላቀላቸውን የማህበራዊ ሳይንስ ምሁሩ ሁሌርማን ይደግፋሉ ያበረታታሉም። እንደሳቸው ከሆነ ብዙ አማራጮች ክፍት ሆነው ለሚገኝለት ወጣት ምን ይጠቅመኛል የሚለውን ጥያቄ እያንዳንዱ ፓርቲ በአግባቡ መግለጽ አለባቸው፣ ምክንያቱም ወጣቱ ለዚህ ጥያቄ ቆዳው ስስ ስለሆነ ነው ይላሉ። በሁዱ አጠቃላይ ምርጫ የጀርመን የክርስቲያን ዲሞክራቶች ህብረት ፓርቲ መሪ መራይተ መንግስት አንጌላ ሜርክል እና የሶሻል ዲሞክራቶቹ ፓርቲ መሪ ማርቲን ሹልስ በእጩ መራሄ መንግስትነት ቀርበዋል። ሁለቱም እጩዎች በቴሌቪዥን ፊት ለፊት ባካሄዱት ክርክር ስልጣን ላይ ያሉት ሜርክል ክርክሩን በጥሩና አሳማኝ ሁኔታ ማጠናቀቃቸውን ከክርክሩ በኋላ የተደረገው የህዝብ አስተያየት መመዘኛ ያመለክታል። ለመሆኑ ሜርክልን ብቻ በመራሄ መንግስትነት ለሚያውቀው አዲስ መራጭ ትውልድ ምርጫው ምን አይነት ሚና ይጫወታል? የ19 ዓመቷ ሉዊዝ ሃትንዶርፍ ከምንም በላይ የሚረብሻት ሜርክል ፖለቲካቸውን ሲያራምዱ ምንም ሌላ አማራጭ እንደሌለ ማድረጋቸው ነው ትላለች። ይህም እንደ ሱ አስተሳሰብ ዲሞክራሲያዊውን ፉክክር ይጎዳል። ወጣቱ ሆነም ቀረ ምንም አንቀይርም የሚል አስተሳሰብ እንዲያድርበት ያደረገውም የሜርክል ለረዥም ዓመታት ስልጣን ላይ መቆየት ነው ትላለች። የማህበራዊ ሳይንስ ምሁር ፕሮፌሰር ሁሌርማንም እዚህ ጋር ጭጋግ ይታያቸዋል። ወጣቱ ፖለቲካዊውን መረጋጋትና የጀርመንን ኢኮኖሚያዊ እድገት ያወድሳል። መሪዋም ጥሩ ስራ እንደሰሩ ያምናል። ስለሆነም ባለው መዋቅር ላይ ብዙ አይከራከርም። ግፋ ቢል ወጣቱ ራሱን ከፖለቲካው ዓለም ያሸሻል። ከዲሞክራሲያዊው ገጽታ ሲታይ ግን ይህ ዘላቂነት አይኖረውም፤ ምክንያቱም ፓርቲዎቹ እንዲያንቀላፉ ያደርጋል ይላሉ ሁሌርማን። የጀርመን ፓርቲዎች ታዲያ አዲስና ወጣት መራጮችን ለማሳመን አሁንም ቸግሯቸዋል። የአረንጓዴ ፓርቲ አባሏ ሉዊዘ ሀትንዶርፍ ለስልጣን እጩ ሆኜ እንድወዳደር አምስት ሱር የምርጫ ዘመቻ መፈክር መለጠፍ አልፈልግም ትላለች። ለመጀመሪያ ጊዜ የምትመርጠው ቼኔ ቶርነርን ብትሆን እሷና መሰሎቿን የፖለቲካ ፓርቲዎቹ ትኩረት እንዳልሰጧቸው ይሰማታል። ቢሆንም እሁድ ለመሰላት ፓርቲ ድምጿን ትሰጣለች። ቱርነር ስለ ፓርቲዎቹ የበለጠ ለመረዳት ሲዲዩ እንዳዘጋጀውና የተገኘችበት የምርጫ ዘመቻ ጣቢያ በየቦታው ሌሎችን ቢያዘጋጁ ጥሩ ነው የሚል እምነት አላት። ይህም እሷና ሌሎች ወጣቶች በሌሎች ተመርተው ሳይሆን በራሳቸውና ባመኑበት ፓርቲ ላይ ገለልተኛ ሆነው ድምጻቸውን እንዲሰጡ ይረዳል ብላ ስለምታምን ነው። ባልደረበይ ማንተጋፍቶት ስለሺ ከሌሎች አራት የዶችቬለ ባልደረቦች ጋር በበርሊንና በአካባቢዋ በመዘዋወር የምርጫ ዘመቻውን ለአንድ ሳምንት ያህል ቃኝቷል። ማንተጋፍቶት በጉዞ ወቅት ወጣት መራጮችን በአካል አግኝተን ለማነጋገር ችልሃል። ስለ ምርጫው ምን አሉ? እንግዲህ ፍላጎታቸው የተለያየ ነው። የተለያዩ ፓርቲዎችን መምረጥ ነው የሚፈልጉት። ግን ይሄ የቀኝ ጽንፈኞች እንደዚህ መጤ ጠሉ አማራጭ ለጀርመን የሚባለው አኤፍዴን ብዙም ፍላጎት እንደሌላቸው ነው የሚያሳዩት። መራይቷ መንግስቷ የሚመሩትን ፓርቲ የሚፈልጉ አሉ። እንደገና ደግሞ ከእሱ ጋር ተጣማሪ የሆነው ኤስፔድ የሚባለውንም የሶሻል ዲሞክራቶችን ፓርቲ እንመርጣለን የሚሉ ልጆችን አግኝቻለሁ። የሆነ አንድ ከተማ ላይ ክዮተ የሚባል ቦታ ላይ ደግሞ የ19 ዓመት ልጅ ግራዎቹን ነው የምመርጠው ብሏል። እንግዲህ የተለያየ ነው ፍላጎታቸው እኔ ያዩቸው ልጆች ማለት ነው። ወደ ምስራቁ የጀርመን ክፍል ተጉጄ ነው ያነጋገርኳቸው። ስለ ምርጫ ስትጠይቃቸው እንደሚመርጡ ነው የነገሩ ወይስ ጨርሶ መምረጥ አይፈልግም አለ? መምረጥ እንደሚፈልጉ ነው የሚናገሩት። እኔ ያገኟቸው እንግዲህ እኔ ያገኛቸው አጠቃላይ ጀርመንን ይወክላል ማለት ባይቻልም ያነጋገርኳቸው ወጣቶች እንደሚፈልጉ ሄደው የሚፈልጉትን ፓርቲ መምረጥ እንደሚሹ ነው የተናገሩት። እንደውም ገና እድሜያቸው 16 ዓመት የሚሆኑ ልጆች እድሜያችን ከደረሰ በኋላ እንመርጣለን ብለው ሲናገሩ ነው የሰማሁት። ሜርክል የጀርመን መርያ ቤተ መንግስት ሲሆኑ ስድስት ዓመቱ የነበረ ልጅ ዘንድሮን ለመጀመሪያ ጊዜ መምረጥ ይችላል። ምናልባት ሜርክልን ብቻ በስልጣን ላይ የሚያውቀው ትውልድ ምን ያህል ለውጥ ፈላጊ ነው ትላለህ? ለውጥ ፍላጎቱ ከፍተኛ ነው። ግን የወጣቶቹን ከተመለክትን ምናልባት የቅርብ ጊዜ ጥናትን ማየት የሚያሻ ይመስለኛል። ፎርሳ ተቋም የሚባል የቅድመ ምርጫ ድምፅን መለኪያዎችን እየተከታተለ ቃለ መጠይቅ እያደረገ ይሄ ፓርቲ ይህን ያህል ይመራል ይሄኛው ደግሞ እንደዚህ ነው የሚል ተቋም አለ። እሱ ያቀረበውን ጥናት ብንመለከት የማክሰኞ ለት ጥናት ነው። አሁን ያልቻቸው እድሜያቸው መራ ሄተ መንግስት አንጌላ ሜርከል መጀመሪያ ሲመረጡ ስድስት ዓመት የነበራቸው ልጆች አሁን 18 ይሆናቸዋል ማለት ነው፣ መምረጥ ይችላሉ። ከእነዚህ ውስጥ ግማሽ ያህሉ መራሂተ መንግስቷን መምረጥ እንደሚፈልጉና እሳቸው ለአራተኛ ጊዜ አገሪቱን እንዲመሩ እንደሚፈልጉ ነው የተናገሩት። በንጽጽር ሲታል ቀጥለው መምረጥ የሚፈልጉት ኤስፔዴ የሚባለውን ፓርቲ ነው። በቁጥር ብናስቀምጠው 43 ከመቶ ያሉ የመራይተ መንግስቷን ፓርቲ ሴዲዮን እንመርጣለን ይላሉ። ክርስቲያን ዲሞክራቲክ ህብረትን 32 ፐርሰንቱ ደግሞ ኤስፔዴን ነው ነው ያሉት ግን ይሄ እድሜያቸው 18 ዓመት የሆኑትን ብቻ ነው። ከ18 እስከ 21 የሆኑትን ስንመለከት ደግሞ ልዩነቱ በጣም ሰፊ ነው። ከ18 እስከ 21 የሆኑትን ስንመለከት ሴዲዮን የመራይተ መንግስቷን ፓርቲ እንመርጣለን የሚሉት 47 ከመቶ ሲሆኑ ያኛውን ደግሞ የስፔድ ፓርቲ የሚመርጡት 29 ከመቶ ነው። ልዩነቱ እንግዲህ ሰፊ ነው ማለት ነው። በአብዛኛው በጥቅሉ ሲታይ ግን ወጣቶቹ አሁን እድሜያቸው 18 ዓመት ይሆናቸው ማለት ነው፣ መራሄተ መንግስቷን እንደሚወዱ ነው የሚገልጹት። ስለሚያውቋቸውም ይሆናል ስለሚያውቋቸው በፖለቲካው ላይ እሳቸው ነው፣ በቃ ከህፃነት ጀምሮ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ የሚያውቁት መራሄተ መንግስቷን ነው። ሌሎች ፓርቲዎች ግን እነዚህ አሁን የቀኝ ዘመም የመሳሰሉትን ብዙም ፍላጎት የላቸውም። ከዚያ ይልቅ ግን ግራዎቹን፣ አረንጓዴዎቹ፣ ሌሎች አነስተኛ ፓርቲዎችን የመምረጥ ፍላጎት ይታይባቸዋል። በዋናነት ግን ሴዲዮና ኤስፔዴን ነው መምረጥ የሚፈልጉት። በተለይ ሴዲዮን የመራይተ መንግስቱን አመሰግናለሁ። ማንካፍቶት ምንም አይደለም። ልደት አድማጮች፣ እሁድ በሚካሄደው የጀርመና አጠቃላይ ምርጫ የወጣት ጀርመናውያን የምርጫ ተሳትፎን ይቃኘንበት የዛሬው የወጣቶች ዓለም ዝግጅት በዚሁ ይጠናቀቃል። ልደት አበበ ነኝ። ጤና ይስጥልኝ።